ሰላም እንዴት አላችሁ? ከዛሬው ዜና ጋር እኒበሳ ማብደላ ከሶሲዲያ ሀይዋ ውስጥ የቅርብ ጊዜ የኮሮና ቫይረስ ምስሎች ከአርብ ጠዋት እስከ ሐሙስ ባሉት 24 ሰዓታት ውስጥ የተረጋገጠ ጉዳዮች በእጥፍ ጨምሯል። የግዛቱ ጠቅላላ ብዛት ከአርባ ሺ ስድስት መቶ በላይ እንዲገፋ አድርጎታል። 818 ሰዎችም ሞተዋል። ሶላን ዲስትሪክት ጤና 3508 በድበሬ ካኒ ውስጥ ለኮቪድ-19 ተጠቂ ሲሆኑ ሁለት ተጨማሪ ጉዳዮች በድምር ሲሆን 47 ሰዎች በአጠቃላይ ሞተዋል። የአይዋ ህዝብ ጤና አጠባበቅ ማህበር፣ የጤና ጥበቃ ባለስልጣናትም በጥቅላላ የሀገር ደረጃ ጭንብላ ስልጣን እየጠየቀ ይገኛል የበጋው የመማር እቅዶች በዚህ ክረምት እየተሻሻለ ሲመጣ ለትርፍ ያልተቋቋመ ቡድን ለትምህርት ቤት የበለጠ ተጣፊነት ያስፈልጋል ብሏል። ማህበራዊ የህዝብ ጤና ቀውስ ውጥረት ያስከትላል፣ በወላጆች አስተማሪዎች እና በአስተዳዳሪዎች መካከል ፍርሃት ና አለመተማመንን ፈጥሯል። ይህ በእንዲህ እንዳለ የአዊ ህዝብ ጤና መመሪያ እና ገዢው ኪምራንዶስ የአይዋ ጤና ህዝብ ጤና ማቀነባበሪያ እርምጃችን እንዲከተል ለማበረታት አዲስ የመሳሪያ ዘመቻ ጀምረዋል። ፊት ላይ እንደ ጨርቅ የፊት ሽፋን እንዲለበስም ነግረዋል። አገር ገቨርነር ኮቪድ-19 ጊዜ ያለፈበት ነው እና ወደኋላ መሄድ አልፈልግም ብላለች። ነዋሪዎቹ ማህበራዊ ርቀት እንዲኖራቸው፣ ጥሩ ንጽህና እንዲለማመዱ እና ሲታመሙ ከቤት አለመውጣት ቤት መቆየት አለባቸውም ብለዋል። የእነሱ የአይዋ ሰራተኞች ባለፈው ሳምንታት ለስራ አጥነት አቤቱታ አቅርቧል። የአይዋ ሰራተኛ ለማት ሪፖርት ዘጠኝ ሺህ አምስት መቶ አምስት ሰዎች የስራ አጥነት ችግርን እንዳመለከቱ ሪፖርት አድርጓል። በአይዋ የሚሰሩ ግን ከስቴቱ ውጭ የሚኖሩ ጨምሮም ነው ብለዋል። ያ ከሳምንት በፊት ወደ 10 ሺህ በላይ የሆነ ዝቅ ብሏል። እጅግ በጣም ብዙ ይግባኝ ጥያቄ የመጡት ከማምረቻ ኢንዱስትሪዎች ናቸው። 116 ሺህ የዋህን የስራ አጥነት ጥቅማ ጥቅሞች ማግኘታቸው እየቀጠሉ ነው። ካለፈው ሳምንታት ወደ 15 ሺህ ጠብታ ዝቅ ብሏል። በተጨማሪ ነበራስካ በዚህ ሳምንት ሳምንታት በ23500 አዎንታዊ ተጠቂዎች አሏት። አንድ ላይ የሞቱ ደግሞ 301 ሰዎችም ሞቷል ሰዎች ብዛት ተመልኩቷል። ዳኮታ ኳኒ ባለፈው 14 ቀናት ውስጥ 31 አዳዲስ ጉዳዮችን መዝግባለች። የደቡብ ዳኮታ 8100 ተጠቂ ሲሆኑ 119 ሞትም አለ። አዲስ ተጠቂ 56 ሲሆኑ ሁለት ከዩኒየን ኳኒ እና የአኪን አውራጃ ውስጥ ሁለት ሰዎች ተገድለዋልም ብለዋል። አመሰግናለሁ።